ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የሀገራችን ኢኮኖሚ ፈጣንነቱን እና ፍትሐዊነቱን በማስጠበቅ ባሳለፍነው አመትን

ባለ ሁለት አሃዝ ሆኖ ተመዝግቧል። የኢትዮጵያው ፕሬስ የኢትዮጵያ ፕሬዚዳንት ይቅርታ ዶክተር ሙላቱ ተሾመና ያደመጥ ነው በዛሬው የሕዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባ ላይ ካሰሙት ንግግር የተወሰደ ነው። በዕለቱ አብይ ርዕስ ዝርዝሩ ይሰማል። ከምሽቱ ዜና መካከል ደግሞ

በመስከረም ወር አጋማሽ በአጂ ጸሎት ላይ ሳሉ በደረሰ አደጋ ከሞቱት መካከል 31ዱ ኢትዮጵያውያን መሆናቸው ተገለጠ። በግጭቶችና በተለያዩ ግፎች ከየአገሮቻቸው የሚሰደዱ ሰዎች ቁጥር አለቅጥ መብዛቱን ዩኤንኤችሲአር ገለጠ። ጋዜጠኛና ደራሲ ሙሉጌታ ሉሌ ከዚህ ዓለም በሞት ተለየ። የሚሉት ዋና ዋናዎቹ ናቸው።

ሳምንታዊ ቅንብሮች ስፖርት፣ አፍሪካ፣ ነክርሶችና ጤና ከልዩ ልዩ ዝግጅቶቻቸው ጋር በሁለተኛው አጋማሽ ክፍለ ጊዜ ጠብቋቸዋል። የስልክ አስተያየቶቻችሁንና ለምሽቱ ሰዓት የተያያዘላቸው ሌሎች ዘገባዎችም እናቀርባለን። ጤና ስጥልና አድማጮች እንደምን አምሽታችኋል? ከዛሬ ሰኞ መስከረም 24 2008 ዓ.ም ስርጭታችን ጋር የምሽቱ አስተናጋጆች እኔ አዲሱ አበበና እኔም አሉላ ከበደንን ከፕሮግራም አቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሷ

ቲያኑ ወንጋር አብረናችሁ እናመሻለን። በቅድሚያም የሰዓቱን የዓለም ዜና በመስከረም ወር አጋማሽ በሃጂ ጸሎት ላይ ሳሉ በደረሰ መገፋፋትና መጨናነቅ ምክንያት በደረሰ አደጋ

ከሞቱት 769 ሰዎች መካከል ኢትዮጵያውያኑ 31 መሆናቸው ተገለጠ። ጉዳዩን በሳኡዲ አረቢያ ከሚገኘው የኢትዮጵያ ኤምባሲ ጋር በመተባበር እያጣራ የሚገኘው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዛሬው ዕለት እንዳስታወቀው የሟቾቹ ባለፈው ሳምንት ከተረጋገጠው 13 ሰዎችን ጨምሮ 31 ደርሷል።

በምክር ቤቱ የውጭ አገር ሙስሊሞች አስተባባሪ ኢማም ሼክ ሳልሃዲን ወዚር ለአሜሪካ ድምፅ ራዲዮ እንዳስታወቁት ሌሎች ሀያ አምስት ሰዎች ቆስለዋል። በእስልምና ቅዱስ ስፍራው የሃይማኖት ጸሎት ላይ ሳሉ ሕይወታቸው ያለፈው አብዛኛዎቹ ኢትዮጵያውያን የቀብር ስነ ስርዓትም በዚያው በሳዑዲ አረቢያ መፈጸሙን ምክር ቤቱ ገልጧል።

ናይጄሪያ ድንበር አቅራቢያ በምትገኘውና ዲፋ በተሰኘችው የኒጀር ከተማ አጥፍቶ ጠፊዎች ትናንት ማታ ያደረሱት የቦምብ ጥቃት በእስካሁኑ መረጃ ስድስት ሰዎች መሞታቸውን የሆስፒታል ሰራተኞች ያረጋገጡ። አንደኛው አጥፍቶ ጠፊ ወደ አንድ የፖሊስ መኮን እንደተጠጋ ቦምቡን በማፈንዳት የፖሊስ መኮንን እና ሌሎች ስድስት ሰዎችን ገድሏል፣ አስራ አንድ ያህሉንም ማቅስሏል። ሌሎች ሶስት አጥፍቶ ጠፊዎች ሮጠው ለማምለጥ ሲሞክሩ

አንዱ በፖሊስ ሲገደል፣ ሁለቱ ግን በቁጥጥር ስር መዋላቸው ተገልጧል። ዲፋ ከተማ በተደጋጋሚ ለጥቃት የተጋለጠች ሲሆን ይህም ከአማጺ ቡድን ቦኮ ሀራም የሚሰነዘርባት እንደሆነ ይታወቃል። በዚህም ምክንያት የአስቸኳይ ጊዜ አዋጅ የተላለፈባት ከተማ ናት። የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር ከፍተኛ ኮሚሽነር አንቶኒዮ ጉተረዝ በግጭት ምክንያትና

የሚደርስባቸውን ግፍ ሽሽት የሚሰደዱ ሰዎች ቁጥር እጅግ መጨመር የተራድኦ ድርጅቶች በገንዘብ እጥረት እጃቸው ታስሮ እርዳታ ሊያቀርቡ ያልቻሉበት ጊዜ ጋር መገጣጠሙን በመጥቀስ አስጠነቀቁ። የተባበሩት መንግስታት የስደተኞች መርጃ ድርጅት እጅግ አስከፊ የሆነውን ወቅታዊ የስደተኞች ሁኔታ በመጥቀስ ዓመታዊውን የስደተኞች ጉባኤ ዛሬ በጄኔቫ ከፍቷል። ሊሳሽ ላይን ከቦታው የዘገበችውን ትዝታ በላቸው ታቀርብልናለች።

በጉባኤው መክፈቻ ላይ የታየ ቪዲዮ በብዙ ሺዎች የሚገመቱ ስደተኞች በየአገሮቻቸው የሚካሄደውን ጦርነትና የአምባገነኖች የግፍ አስተዳደር ሸሽተው ሲነጉዱ አሳይቷል። እንደ አውሮፓ አቆጣጠር በ2005 ዓ.ም አንቶኒዮ ጉተሬስ የመንግስታቱ የስደተኞች መርጃ ድርጅት ኮሚሽነር ሆነው ሲሰየሙ በዓለም ዙሪያ

የስደተኞችና ድንበር ሳይሻገሩ በየሀገራቻቸው ከቤት ንብረታቸው የተፈናቀሉ ሰዎች ቁጥር 38 ሚሊዮን ነበር። ከ ከአስር ዓመታት በኋላ አሁን ከ60 ሚሊዮን በላይ ህዝብ ስደተኛ በሌሎች ሀገሮች ጥገኝነት ፈላጊና ተፈናቃዮች ይገኛሉ። የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር እንደሚለው ባለፉት አምስት ዓመታት ብቻ በመካከለኛው ምስራቅ በአፍሪቃና

በኢስያ አስራ አምስት አዳዲስ ጦርነቶች ተከፍተዋል። በእነዚህ ዓመታት በየዕለቱ ከቤት ንብረታቸው የሚፈናቀሉና በአገሮች ውስጥ ያለመጠለያ የሚቀሩ ሰዎች ቁጥር በአራት እጥፍ ጨምሯል። ለአምስት ዓመታት የዘለቀውና ሶሪያን ያወደመው የእርስ በርስ ጦርነት ህዝቧን ወደ አውሮፓ ድንበሮች ካጎረፈና ከሁለተኛው የዓለም ጦርነት ወዲህ በዓለም ትልቁን የመሰደድ ቀውስ ከደቀነ በኋላ

አለም ጉዳዩን ቸል ማለት እንደማይችል ኮሚሽነር ጉተሬስ ተናግረዋል። እንደ አውሮፓ አቆጣጠር በ1956 ዓ ም 200 ሺህ ሁንጋሪያውያን ወደ ኦስትሪያና ዩጎስላቪያ ሲሰደዱ የአውሮፓ ሀገሮች ያደረጉላቸውን ፈጣን የሰብአዊ አቀባበል በማስታወስ የዛሬውን ቸልታ ወቅሰዋል ስ

ያኔ አውሮፓ በሰብአዊ ፍጡር ታሪክ እጅግ አስከፊ ከነበረው የሁለተኛው የዓለም ጦርነት እያገገመች ቢሆንም ያኔ ሰብአዊ እርዳታ ማድረግ ተችሏል። ካለፈው የካቲት ወር ጀምሮ ከአንድ ሚሊዮን በላይ ሰው አውሮፓ ጠረፍ ላይ ደርሷል። ከ500 በላይ ሕዝብ በሚኖርባት አህጉር በየዕለቱ አምስት ሺህ ጥገኝነት ጠያቂ መግባት በጣም ጫና እንደሚያሳድር ይታወቃል። ሆኖም

ሁኔታዎች በእቅድ ከተስተካከሉ መቀበል ይቻላል። ጉተሬዝ የአውሮፓ የስደተኞች ቀውስ ከብዙ አንዱ እንጂ ብቸኛው አይደለም ብለዋል። ለምሳሌ ባለፈው ዓመት ብቻ በደቡብ ሱዳን፣ በየመን፣ በማዕከላዊት የአፍሪካ ሪፐብሊክ፣ በናይጄሪያ እና በዩክሬን እንዲሁም በአፍጋኒስታን በተካሄዱ ግጭቶች በብዙ ሚሊዮኖች የሚቆጠሩ ሰዎች ተፈናቅለዋል ወይንም ለስደት ተዳርገዋል ብለዋል።

የአመቱ የመጀመሪያው የኖቤል ሽልማቶች ይፋ ተደረጉ። ስቶክሆልም የሚገኘው የኖቤል ኮሚቴ እንዳስታወቀው በሕክምናው ሳይንስ ዘርፍ የተዘጋጁትን ሽልማቶች ለአይርላንድ ለጃፓን እና ለቻይና ሳይንቲስቶች ሰጥቷል። የአየርላንዱ ዊሊያም ካምፔል እና የጃፓኑ ሳቶሺ ኦሙራ በጥገኛ ተውሳኮች ሕክምና ዙሪያ ሊያካሄዷቸው ምርምሮች በዘርፉ የተዘጋጁትን ሽልማቶች ተከፋፍለዋል። ቻይናዊቱ ሳይንቲስት

ቱ ዩዩ ደግሞ በወባ ህመም ለሚሰቃዩ ታማሚዎች ፈውስ የሚሰጠውን መድኃኒት በማግኘታቸው የሽልማቱ ተጋሪ ሆነዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ቺሌ የዓለምን የማሪታይም ተፈጥሮ ምህዳር ለመከላከል የተዘጋጀውን ታላቅ ጉባኤ እያስተናገደች መሆኗ ተነገረ። ጉባኤውን በቪዲዮ የሚከታተሉት የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ

ሜሪላንድና ዊስኮንስን ውስጥ ሁለት የዩናይትድ ስቴትስ ማሪታይም ጥበቃ ኬላዎች እንደሚቋቋሙ ይፋ ያደርጋሉ ተብሏል። ሌሎች አገሮችም ተመሳሳይ እርምጃዎች እንደሚወስዱ ተገልጧል። ውጭ ጉዳይ ሚኒስትር ጆን ኬሪ ጉባኤውን በአካል እንደሚካፈሉም ተገልጧል። ሰሜን ኮሪያ በህገ ወጥ መንገድ ድንበሬን አቋርጦ አገሬ ገብቷል ብላ ካለፈው ሚያዝያ ወር አንስቶ ያሰረችውን አንድ ደቡብ ኮሪያዊ የዩኒቨርሲቲ ተማሪ ፈታ ወደ አገሩ ላከች።

የዩናይትድ ስቴትስ የመኖሪያ ፈቃድ ያለው የ21 ዓመቱ ጆ ዎን ሙን የተለቀቀው ዛሬ ሰኞ መሆኑን የደቡብ ኮሪያ አንድነት ሚኒስትር አስታውቋል። አንድ የሚኒስትሩ ቃል አቀባይ ለፈረንሳይ ዜና አውታር እንደገለጡት ጆን

ድንበር ላይ ተገኝተው የተቀበሉት ስለ ሰሜን ኮሪያ ቆይታው ሊጠይቁት የሚፈልጉ የደህንነት መስሪያ ቤት አባላት ናቸው። ደቡብ ኮሪያ ብጆ መለቀቅ ሰሜን ኮሪያን አመስግና በቁጥጥሯ ስር የሚገኙ ሌሎች ሶስት ደቡብ ኮሪያንም እንድትፈታላ ጠይቃለች። በመጨረሻም ዜና እረፍት አንጋፋው ኢትዮጵያዊ ጋዜጠኛና ደራሲ ሙልጌታ ሉሌ ትናንት

እሁድ መስከረም 23 ቀን 2008 ዓ ም በተወለዱ በ74 ዓመታቸው ከዚህ ዓለም በሞት ተለይተዋል። አቶ ሙልጌታ ሉሌ ድንገት ሳይታሰብ ያረፉት ዩናይትድ ስቴትስ ቨርጂኒያ በሚገኘው መኖሪያ ቤታቸው ውስጥ እንደተኙ መሆኑም ታውቋል። ጋዜጠኛና ደራሲ ሙልጌታ ሉሌ ከቀዳማዊ ኃይለ ሥላሴ አስተዳደር ጀምሮ በተለያዩ የመንግሥት መስሪያ ቤቶች ያገለገሉ ሲሆን በመምህርነትም ለምሳሌ ባይብል አካዳሚ በሚባለው ትምህርት ቤት እንዳስተማሩ ይታወቃል።

በማስታወቂያ ሚኒስቴር በከፍተኛ ኃላፊነት ከሰሩባቸው መካከል የፕሬስ መምሪያ፣ ብስራተ ወንጌል ይባል የነበረው ዓለም አቀፍ ራዲዮ፣ የኢትዮጵያ ራዲዮና አዲስ ዘመን ጋዜጣ ይገኙባቸዋል። እንደ አውሮፓ አቆጣጠር ከ1991 ዓ ም በኋላ ጦቢያ የተሰኘ የግል ጋዜጣና መጽሔት አቋቁመው በዋና አዘጋጅነት ሰርተዋል። ወዲህ ወደ ዩናይትድ ስቴትስ ከመጡም በኋላ ላለፉት 17 ዓመታት በላይ በተለያዩ ድረገጾች

የኢትዮጵያን ወቅታዊ ሁኔታዎች የተመለከቱ ጽሁፎችን ሲያቀርቡ ቆይተዋል የፖለቲካ ተንታኝም ነበሩ አድማጮች ከሀምሳ ዓመታት በላይ የሆነውን አብዛኛው ህይወታቸውን በጋዜጠኝነት ያሳለፉትን አቶ ሙሉጌታ ሉሌን ህይወትና ስራዎች ከቤተሰብ ከቅርብ ወዳጅ እና ከአድናቂዎቻቸው ጋር በእሁድ ራዲዮ መጽሔት ፕሮግራማችን እንዘክራለን የምሽቱ ዜናም በዚሁ ተጠቃሏል

ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበ ነን። አድማጮች አሁን ለቀዳሚው የዕለቱ አብይ ርዕስ ወደ አዲስ አበባ

ዛሬ የመጀመሪያ ስብሰባቸውን ያካሄዱት ምክር ቤቶች የ2007 ቱን አጠቃላይ ምርጫ ተከትሎ የተቋቋሙት ናቸው። አብዛኛዎቹ ተቃዋሚ ፓርቲዎች ባልተቀበሉት በዚሁ የ2007 አጠቃላይ ምርጫ ኢህአዴግና አጋር ድርጅቶቹ 547 ቱን መቀመጫዎች ማሸነፋቸው ይታወሳል። እናም የህዝብ ተወካዮች ምክር ቤት የአምስት አመት የስራ ዘመኑን አንድ ብሎ የጀመረው የተቃዋሚ ፓርቲ ተመራጮች በሌሉበት ሁኔታ ነው። ምክር ቤቱ በዛሬው ስብሰባ አቶ ኃይለማርያም ደሳለኝን ለተጨማሪ አምስት አመታት በጠቅላይ ሚኒስትርነት ሰይሟል። የቀድሞውን ጠ

ጠቅላይ ሚኒስትር አቶ መለስ ዜናዊን ሶስት ቀሪ የስልጣን ዓመታት ያጠናቀቁት አቶ ኃይለማርያም የራሳቸው የሆነውን የመጀመሪያ ሙሉ አምስት ዓመት የስራ ዘመን ጀምረዋል።

ምክር ቤቱ ከዚህም በተጨማሪ አቶ አባዱላ ገመዳን በአፈ ጉባኤነት ወይዘሮ ሽታዬ ምናለን ደግሞ በምክትል አፈ ጉባኤነት በድጋሚ መርጧቸዋል። ቀደም ሲል የተካሄደው የፌዴሬሽን ምክር ቤት ስብሰባ ደግሞ አፈ ጉባኤ በነበሩት በአቶ ካሳ ተክለ ብርሃን ምትክ አቶ ያለው አባተን መርጧል። በምክትል አፈ ጉባኤነት የተመረጡት ደግሞ አቶ መሀመድ ረሺድ ናቸው። የህዝብ ተወካዮችና የፌዴሬሽን ምክር ቤቶች ባካሄዱት የጋራ ስብሰባ ላይ የተገኙት ፕሬዝዳንት ዶክተር ሙላቱ ተሾመም ንግግር በማድረግ የመንግስትን አገራዊ አቅጣጫ አመላክተዋል።

ቤቶቹ የስራ ዘመናቸውን የጀመሩት ሁለተኛው የእድገትና የትራንስፎርሜሽን እቅድ ወደ ትግበራ በገባበት ጊዜ መሆኑን ያስታወሱት ዶክተር ሙላቱ የዚህ እቅድ የትግበራ ዘመንም በተለይ ከኢኮኖሚ እድገት አንጻር የተለየ ውጤት የሚጠበቅበት መሆኑን አብራርተዋል። የሀገራችን ኢኮኖሚ ፈጣንነቱንና ፍትሐዊነቱን በማስጠበቅ ባሳለፍነው ዓመትም ባለ ሁለት አሀዝ ሆኖ ተመዝግቧል። የሁለተኛው የእድገትና ትራንስፎርሜሽን እቅድ የተጀመረው

ባለ ሁለት አሃዝ እድገት መሰረቱን በማስፋት መዋቅራዊ ሽግሩን በማፋጠን የህዝቡን ተጠቃሚነት ባረጋገጠ መልኩ እንዲቀጥል በሚያስችል መልኩ ተዘጋጅቷል። በስራ ዘመኑ መጀመሪያ ላይ የህዝብ ተወካዮች ምክር ቤት መክሮ እንዲያጸድቃቸው ከሚጠበቁ ጉዳዮች አንዱም ይኸው እቅድ ይሆናል። የሁለተኛው የእድገትና ትራንስፎርሜሽን ዘመን መካከለኛ ገቢ ያላት ሀገር ለመገንባት የሰነቅነውን ራዕይ የምናጋምስበት ኢንዱስትሪ

በኢኮኖሚ ውስጥ ትርጉም ያለው ድርሻ መጫወት የሚጀምርበትና በገጠር የተዳከመው የክራይ ሰብሳቢነት ፖለቲካል ኢኮኖሚ በከተማ መሰረቱ በጉልህ መናድ የሚችልበት እንዲሆን ይጠበቃል። ከዲሞክራሲ ግንባታ አንጻርም መንግስት በሀገር ውስጥ ለሚንቀሳቀሱ የፖለቲካ ፓርቲዎች መድረክ እንደሚያመቻች ገልጸዋል። በዚህ ረገድ ከቅርብ አመታት ወዲህ በፖለቲካ ፓርቲዎች መካከል ተቀራርቦ ለመስራት የተጀመሩ አሰራሮች የነበሩባቸው ጥረቶች

እየተሻሻሉ እንዲጎለብቱ ይደረጋል። መንግስት በሰላማዊ መንገድ ከሚንቀሳቀሱ ፓርቲዎች ጋር በዋና ዋና አገራዊ ጉዳዮች የምርጫ ጊዜ ሳይጠብቅ የሚመካከርበት አሰራር እንዲዘረጋና በሂደት እየጎለበተ እንዲሄድ

የተለምናቸው እቅዶችን የመተግበሩ ስራ ተጠናክሮ እንዲከናወን ይደረጋል። የህዝብ ተወካዮች ምክር ቤት በቀጣይነት በሚያካሄደው ስብሰባ ጠቅላይ ሚኒስትሩ አዲሱን ካቢኔያቸውን ይፋ እንደሚያደርጉ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ተከታዩ ዘገባ እናልፋለን። ለህዳሴ ግድብ ግንባታ ሂደት ላይ ለመነጋገር ትናንትና ዛሬ

እሁድና ሰኞ መስከረም 23 እና 24 ይካሄዳል ተብሎ የነበረው የኢትዮጵያ የሱዳንና የግብጽ የቴክኒክ ምክክር ስብሰባ ለጥቅምት መጨረሻ አካባቢ እንዲተላለፍ ተደርጓል። ዝርዝሩን ሰለሞን አባቴ ያቀርበዋል።

አድማጮች ዘገባው አልደረሰንም እንደደረሰን እናቀርባለን ከዚያ በፊት ግን ወደ ናይጄሪያ የሚወስደን ዘገባ ይቀርባል። የናይጄሪያ ባለስልጣናት ባለፈው

ባለፉት ወራት በሳዑዲ አረቢያ አመታዊ የሀጂ በዓል ስነ ስርዓት ላይ ተረጋግጠው ከሞቱ ሰዎች መካከል ሰባ አራት ናይጄሪያውያን እንደሆኑ አስታወቁ። በደረሰው አደጋ ወገኖቻቸውን ያጡትና ሀዘናቸውን በመግለጽ ላይ የሚገኙት ናይጄሪያውያን እስካሁን የገቡበት ስላልታወቁ ሌሎች ዜጎቻቸው ዜና አሁንም በመጠባበቅ ላይ እንደሆኑ ነው የተጠቆመው። ክሪስ ስቲን ና ኢብራሂም ያኩቡ ከናይጄሪያ ያጠናቀሯቸውን ዘገባዎች ዝርዝር አዳነች ፍሳዬ ይዛ

የናይጄሪያ የሐጅ ኮሚሽን ባወጣው ዘገባ መሰረት በሐጅ ከሞቱት ሰዎች መካከል ሰባ አራት ናይጄሪያውያን ሲሆኑ ስልሳ አራት ደግሞ ቆስለዋል። የዜና ዘገባዎች እንደሚያመለክቱት ከሰሃራ በመለስ ካሉት የአፍሪካ ሀገሮች መካከል ብዙ ምእመናን የሞቱባት ናይጀሪያ ናት። የሙታኑ ብዛት ሊጨምር እንደሚችል ይገመታል። ወደ ሐጅ ከተጓዙት ናይጀሪያውያን 244 የሚሆኑት እስካሁን ባለው ጊዜ ይገቡበት አልታወቀም።

የሀገሪቱ የሐጅ ኮሚሽን ፍለጋ እያካሄደ ነው። የናይጄሪያ ሕዝብ ከሞላ ጎደል እኩል በክርስቲያኖችና በሙስሊሞች መካከል የተከፋፈለ ሲሆን በያዝነው ዓመት ወደ ሐጅ የተጓዙት 85 ሺህ እንደሚሆኑ ኮሚሽኑ ገልጿል። ብዙዎቹ የሰሜናዊቷ ከተማ ካዱና ነዋሪዎች ከሞቱት መካከል ዘመድ ወይም ወዳጅ ያላቸው ናቸው። ዮሱፍ ያኩቡ አድጋሲዩ የተባሉት

የናይጄሪያ የሙስሊም ተጠያቂነት ማህበር ዋና ስራ አስኪያጅ ከሞቱት መካከል ብዙዎቹን እንደሚያውቁ ገልጸዋል። ሁሉም ሀዘን ላይ ነው። እንደሚታወቀው እኛ ሙስሊሞች ነን። እንዲህ አይነት ነገር ሲከሰትም ራሳችንን ሁሉን ቻይን ለሆነው አምላክ አሳልፈን እንሰጣለን። አንዳንድ ሀገሮች፣ ሳውዲ አረቢያ አደጋውን በሚመለከት ያሳየችውን አያያዝ ነቅፈዋል።

ናይጄሪያ ሳውዲ አረቢያን በኦፊሴል አልነቀፈችም። ለአደጋው ተጠያቂው ማን ነው በሚለው ነጥብ ላይ ብዙዎቹ ሙስሊም ሀገሮች ተከፋፍለዋል። ያኩቡ ሌር የተባሉ የካዱና ነዋሪ ሜካ ውስጥ ዘመዶችና ወዳጆች ሞተውባቸዋል። ማንንም መወንጀል የለብንም። ከሁለት ሚሊዮን በላይ የሚሆኑ ሰዎች የሚሰባሰቡበት ቦታ መሆኑን መዘንጋት አይገባንም።

አርጋሲዩ በበኩላቸው የናይጄሪያን መንግስት እርዳታ ጠይቀዋል። መንግስት ለሃይማኖታዊ ጉዞ ዋስትና ለመስጠት መሞከር ይኖርበታል። ለወደፊት እንደዚህ አይነቱ አደጋ እንዳይደገም ወይም በጣም እንዲቀንስ የመንግስት መልእክተኞች አብረዋቸው ተጉዘው ምዕመናኑን በመምራት ተግባር መርዳት አለባቸው። በመረጋገጡ አደጋ የሞቱት ሰዎች 769 እንደሆኑ የሳውዲ አረቢያ ባለሥልጣኖች ገልጸዋል።

የገቡበት አልታወቀም የተባሉት ሰዎችም ሞተው ከሆነ ብዛቱ ከፍ ይላል ማለት ነው። የህዳሴ ግድብ ግንባታን የተመለከተውን ዘገባ ሰሎሞን አባት ያቀርባል ብለን መግቢያውን አንብበን ስላልደረሰን ዘለን ነበር። አሁን እጃችን ገብቷል። ለህዳሴ ግድብ ግንባታ ሂደት ላይ ለመነጋገር ትናንት እሁድ

እና ዛሬ ሰኞ መስከረም 23ና 4 ይካሄዳል ተብሎ የነበረው የኢትዮጵያ የሱዳንና የግብፅ የቴክኒክ ምክክር ስብሰባ ለጥቅምት መጨረሻ አካባቢ እንዲተላለፍ ተደርጓል። እንዳልነው ሰሎሞን አባታ ነው ዝርዝሩን የያዘው።

ይህ የሦስቱ ሀገሮች የኢትዮጵያ የሱዳንና የግብፅ የሕዳሴ ጉዳይ የቴክኒክ ስብሰባ ለያዝነው ጥቅምት አጋማሽ ወይም በአውሮፓ አቆጣጠር ከሆነ በኦክቶበር ሦስተኛ ሳምንት እንዲካሄድ መተላለፉን የግብፅ የውሃና የመስኖ ሚኒስትር ሆሳን ሞጋዚ የነገሩት መሆኑን ጠቅሶ የግብፁ የመካከለኛው ምስራቅ የዜና አገልግሎት ሜና ዘግቧል። ኢትዮጵያና ሱዳን ባሉባቸው ልዩ ሰበቦች ወይም ምክንያቶች ነው ስብሰባው የተላለፈው ብለዋል የግብፁ ሚኒስትር።

ይህ ትናንትናና ዛሬ መካሄድ የነበረበት ስብሰባ የተያዘው ቀደም ሲል የነበረ ቢሆንም በዚሁ ተመሳሳይ ጊዜ ተደራርበው የሚካሄዱ ሌሎች አካባቢያዊ ስብሰባዎች መኖራቸውን በኢትዮጵያ የውሃ የመስኖና ኢነርጂ ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ዳይሬክቶሬት ዳይሬክተር አቶ ተሾማ አጥናፌ ዛሬ ማምሻውን ነግረውናል። እነኚህ ስብሰባዎች ላይ ኢትዮጵያም

ሱዳንም የግዴታ መገኘት ስላለባቸው ይሄ ስብሰባ በዚህ ምክንያት ነው የተዛወረው። አንደኛው የናይል ተፋሰስ ሀገራት የኢኳቶሪያል ሌክስ ሪጅን የቴክኒክ አማካሪዎች እና የሚኒስትሮች ካውንስል ስብሰባ አለ። የት ነው እሱ የሚካሄደው? ኤንቴቤ ነው የሚካሄደው። ሌላ ሁለተኛ ስብሰባ የኢጋድ ስብሰባ አለ አዲስ አበባ ላይ የሚካሄድ። ሶስተኛ ደግሞ ኢንትሮ የምስራቅ ናይል ተፋሰስ ሀገራት እኛ፣ ሱዳን፣ ደቡብ ሱዳን

አባል የሆንበት ስብሰባ ስላለ በእነኚህ በሶስቱ ስብሰባዎች ሰበብ ነው ስብሰባው ሊተላለፈ የቻለው። የኢጋዱ ስብሰባ ሀሳብ ምንድን ነው? የኢጋድ ስብሰባ በውሃ ፕሮቶኮል ላይ ድርድር ለማድረግ ነው። የኢጋድ አባል ሀገራት የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣኑ ኢጋድ ስብሰባ የሚነጋገረው በአካባቢው የውሃ ፕሮቶኮል ላይ እንደሚሆን አቶ ተሾመ ነግረውኛል።

ከኢትዮጵያ ወንዞች 92 ከመቶ የሚሆኑት ወሰን ተሻጋሪ ናቸው። በመሆኑም ኦሞ፣ ገናሌ፣ ጊቤ፣ ዳዋ፣ ዋቢሸበሌ፣ ባሮ፣ ተከዜን በመሳሰሉ ወንዞችም ላይ የጋራ መግባቢያ እንዲኖር በማስፈለጉ ነው ኢጋድ የሚመክረው ወይም የሚደራደረው። የግብፅ የውጭ ጉዳይ ሚኒስትር ልዩ ሰበብ ወይም ኢትዮጵያና ሱዳን ባሉባቸው ልዩ ምክንያቶች ይበሉ እንጂ ሜና እነዚያን ሰበቦች ወይም ምክንያቶች ዝርዝር አላወጣም።

ልዩ ሰበብ የሚለው ነገር እንደምታውቀው ናይል ቤዚን ማለት የአስር ሀገሮች ስብሰባ ነው። ኢትዮጵያና ሱዳን ከዚህ ተገንጥለው መውጣት አይችሉም። የኢጋድ ሀገሮችንም እንደምታውቀው ነው። እንግዲህ ግብጽ በኢጋድም ውስጥ በናይል ተፋሰስ ሀገራትም ውስጥ ከዚህ ውስጥ ስለወጣች በዛ ምክንያት እንደዛ ብሎ ይሆናል እንጂ ይሄማ በይፋ የታወቀ ነገር ነው። እንግዲህ እና የሁለታችን ሀገር ሰበብ ሳይሆን የሪጅኑ

ስብሰባዎች ስላሉ ነው። ይሄ ግልጽ በግልጽ የሚታወቅ ይህን ደግሞ ግብጽም አፕሪሽት የምታደርገውና የምታውቀው ጉዳይ ነው ማለት ነው። የናይል ቤዚን የሚኒስትሮች ምክር ቤት ሚኒስትሮች ስብሰባ ላይ ይገኛሉ። የቴክኒክ አማካሪዎች የቴክኒክ አማካሪዎች ስብሰባ ላይ ይገኛሉ። እንደገና የምስራቅ ናይል ተፋሰስ ሀገር ማለት ደግሞ እኛ

ሱዳንና ደቡብ ሱዳን ነን። ሶስታችን ነን ያለንበት። ይሄንን ነገር ክብብሩን አፍርሰን ወደዚህኛው አንሄድም። ስለዚህ ይሄ ግልጽ ነው፣ ይሄ የሚታወቅ ነው። እነሱም አንደርስታንድ ያደረጉት ይመስለኛል። እና የተለየ ሰበብ ወይም የፈጠር ነው፣ ሌላ ምክንያት አይኖርም ከዚህ የተለየ። ቀደም ሲል በተካሄደው የአማካሪ ድርጅቶች መረጣ ኢትዮጵያ ያቀረበችው ፈረንሳዊው ቢአርኤል በዋና ተቋራጭነት ሰባ ከመቶ የሚሆነውን ስራ ሊሸፍን

በግብፅ ቅርቡ የነበረው የሆላንዱ ዴልታ ሬዝ በበታች ተቋራጭነት 30 ከመቶውን ሥራ ሊሸፍንና በዋናው ተቋራጭ የበላይ ክትትል ሊሠራ ተወስኖ እንደነበር ይታወቃል። ይሁን እንጂ ዴልታ ሬዝ ከተቋራጭነት ሥራው ራሱን ማውጣቱን አሳውቋል። ሥራውን በዋና ተቋራጭነት እንዲያከናውን የተመረጠውን የፈረንሳዩን ቢአርኤልን ደግሞ ግብፃውያኑ እምብዛም እንደማያምኑት ወይም በጥርጣሬ እንደሚያዩትና ደስተኛም እንዳልሆኑበት ነው የሚሰማው እና

ይህ የሶስቱ ሀገሮች የቴክኒክ ስብሰባ አጀንዳ ይኸው ጉዳይ ነበር እንዴ? አቶ ተሾመ ይመልሳሉ። አይ እንግዲህ ይሄ ገና የአጀንዳው የስብሰባው ዋና መነጋገሪያ ጉዳይ ነው። እኛ ከዴልታ ሬዝም ይሁን ቢያሬል አሁን ከጨረታ መውጣታቸውን አላሳወቁንም። ቢያሬልን አይደለም ዴልታ ሬዝ ነው ከጨረታው መውጣቱን ያሳወቀው። አይ ለእኛ እንደዛ ብሎ አልጻፈም። የጻፈው ሌላ ጉዳይ ነው። በዚሁ ጉዳይ ላይ ነው የምንነጋገርበት። አሁን የዚህ ስብሰባ ዋናውም አጀንዳው በነኚህ ጉዳዮች ላይ ለመነጋገር ስለሆነ ለእኛ ወ

ሰዎች አሉ ብሎ አልጻፈም። እኛም በተለያዩ ሚዲያዎች እና በተለያዩ ዌብሳይቶች ላይ ነው ያየነው እንጂ መውጣቱንም ለእኛ አልጻፈልንም። ስለዚህ ገና ውይይት የሚደረግበት ጉዳይ ነው ይሄ። አሁን ምንም በግልጽ የታወቀ ነገር የለም። የግብጽም ይሁን የኢትዮጵያም ይሁን የሱዳን አቋም በዚህ ጉዳይ ላይ ገና ተመካክረን የምንደርስበት ነው የሚሆነው ማለት ነው። የኢትዮጵያ ልዩ ሰበብ ወይም በስብሰባው ላይ ያለመገኘት ምክንያት አዲሱን መንግስቷን የምትመሰርተው ነገ ማክሰኞ ጥቅምት 25 2008 ዓ ም በመሆኑና

በካቢኔ ውስጥም አንዳንድ ለውጦች ሊኖሩ የሚችሉ በመሆኑ ነው የሚልም ጭምጭምታ ሰምቼ ነበር። አይ ይሄ ጋር አይገናኝም። ምክንያቱም የቴክኒክ ኮሚቴዎቹ ናቸው ብሔራዊ የሶስትዮሽ ኮሚቴው ነው የሚሰበሰበው እና ይሄ ማለት የንሲዩ ነው እና እዛ ውስጥ ሚኒስትሮች የሉበትም። በኮሚቴ ደረጃ ነበር ስብሰባ ልናደርግ የነበረው። ግን እነኚህ የኮሚቴ አባላት ቅድም ያልኩ ሶስቱም ስብሰባዎች ውስጥ አባል ስለሆኑ በዛኛው ስብሰባ ላይ ስለምንገኝ

በዚህ ምክንያት ነው እንጂ እዚህ ከኢትዮጵያ ጋር ምንም የተለየ የሚገናኝ ነገር የለው። በሚኒስትሮች ሰበብ ወይም በኢትዮጵያ ባለው እንትን ሁኔታ ሰበብ አይደለም። ምክንያቱም በባለሙያዎች ደረጃ የሚደረግ ምክክር ነው። የህዳሴ ግድብ ግንባታ በተያዘው እቅድ መሰረት እየተካሄደ መሆኑን እስካሁንም አርባ ሰባት ከመቶ መጠናቀቁንና ይጠናቀቃል ተብሎ በታቀደለት ጊዜም ለማጠናቀቅ እየተሰራ መሆኑን የወሰንና ወሰን ተሻጋሪ ወንዞች ዳይሬክተር አቶ ተሾማ አጥናፌ አክለው ገልጸዋል።

ወደ ተከታዩ ዘገባ እናልፋለን። አድማጮች የሱዳንና የኤርትራ የውጭ ጉዳይ ሚኒስትሮች በተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ ላይ የተጣለባቸውን እገዳ እንዲነሱላቸው ጥሪ ያቀረቡ ይላል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ የአገሪቱ ድንበር እንዲከበርና ህጋዊ አካሄድ እንዲሰፍን ለድርጅቱ አባሎች ገልጠዋል። የሱዳን ውጭ ጉዳይ ሚኒስትር ኢብራሂም አህማን አብዱል አዚዝ

አንድ ወር በበኩላቸው ሰዎችን በህገወጥ መንገድ ማዘዋወር ወይም በማዘዋወር ተግባር ላይ የተሰማሩ ሌሎች ተመሳሳይ ወንጀሎችን ለማቆምና ወንጀለኞችንም ወደ ህግ ለማቅረብ እንደሚጥሩ ቃል ገብተዋል። ሳሌም ሰለሞን በኒውዮርክ ከተማ ተገኝታ ያቀናበረችውን ዘገባ ነው።

በተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ ላይ የኤርትራና የሱዳን ውጭ ጉዳይ ሚኒስተሮች ባደረጉት ንግግር ሁለቱም ሀገሮች በድርጅቱ የተጣለባቸውን የኢኮኖሚና የጦር እገዳ እንዲነሳላቸው ጥሪ አቅርበዋል። ማዕቀቡ የሁለቱንም ሀገሮች ህዝብ የሚጎዳ መሆኑንም ገልጸዋል። የኤርትራው የውጭ ጉዳይ ሚኒስተር ኦስማን ሳልህ ቅዳሜ ባደረጉት ንግግር በድርጅቱ ኃይልና ስልጣን ያላቸው አባሎች ብቻ ውሳኔዎችን ላይ ጫና እንደሚያደርጉ አሳስቧል። የውጭ ጉዳይ ሚኒስትሩ ድርጅቱ

ቱ በደል የሞላበትን የዓለም አቀፍ አሰራር ተምሳሌት መሆኑን እንዲህ ብለው ገልጸዋል። የተባበሩት መንግስታት ድርጅት ያለበትን ህጋዊ ስርዓትን የማይከተል ዓለማዊ ስርዓትን የሚያንጸባርቅ ድርጅት ነው። አብዛኞቹ የድርጅቱ አባሎች ተነጥለው ይገኛሉ። አሁን ባለንበት ጊዜ

ኃይል ያላቸው አባሎች ጫና ሲያደርጉ ይታያል። የኤርትራ ውጭ ጉዳይ ሚኒስቴር የአገሪቱ ድንበር እንዲከበርና ህጋዊ አካሄድ እንዲሰፍን ለድርጅቱ አባሎች ደግመው ጥሪ አቅርበዋል። ዩናይትድ ኔሽንስ ኤንድ ዘ ሴኩሪቲ ካውንስል ኮንቲንዩ ቱ ካውንተናንስ ዘ ኢሌጋል ኦኩፔሽን ኦፍ አወር ሶቨሬን ቴሪቶሪ

የተባበሩት መንግስታት ድርጅትና የጸጥታው ጥበቃ ምክር ቤት ህግ ተጥሶ የተወረረው መሬታችንን እስካሁን ችላ ብለውታል። ነገር ግን ኤርትራ ነጻነቷን በጀግንነት ለማስከበር ትጥራለች። ባለፈው አርብ ደግሞ የሱዳን ውጭ ጉዳይ ሚኒስተር ኢብራሂም አህማን አብደል አዚዝ ጋንዶር በበኩላቸው በኃይል የሚጣልባቸውን የኢኮኖሚና የጦር አቀባ ሱዳን እንደምትቃወም ገልጸው

ሰዎችን በህገ ወጥ በማሸጋገር ተግባር ላይ የሚሰማሩ ወንጀለኞችን ወደ ህግ ለማቅረብ እንደሚጥሩ ቃል ገብተዋል። ድንበርን ጥሰው የሚፈጸሙ ወንጀሎችን አስመልክቶ ከሊቢያ፣ ከመካከለኛው አፍሪካ ሪፐብሊክ፣ ከቻድ፣ ከደቡብ ሱዳንና ከኢትዮጵያ ጋር

ጦርና ሰዎችን ህጋዊ ባልሆነ መስመር የሚፈጽሙትን ወንጀሎች ለማስቆም ተስማምተናል። በመቀጠል ስለ ጸረ ሽብር የሚያደርጉትን ጥረት ሚኒስትሩ እንዲህ ሲሉ ገልጸዋል። ሱዳን የዓለም አቀፍ የጋራ ጸረ ሽብር ግብረ ኃይል አባል ነች። ጸረ ሽብርን ለማጥፋት የሚቻለንን እያደረግን ነው። ስራችን ቀጣይ ነው። ሱዳን ከአስር ዓመታት በፊት የጀመረችው ስራ ነው።

ይህ ለሳምንት ሙሉ ሲካሄድ የሰነበተው የሰባኛው ጠቅላላ ጉባኤ ቅዳሜ ዕለት አብቅቷል።

አድማጮች የመጽሔትና የምሽቱን አቢይ ርዕስ ተከታተልን። የምትከታተሉት በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በኢትዮጵያ ሰዓት አቆጣጠር አሁን ሰዓቱ ከምሽቱ 3 ሰዓት ከ29 ያመለክታል። ርዕሰ ወሬዎቹን ባጫጭሩ አዲሱ አበበ።

በመስከረም ወር አጋማሽ በሀጂ ጸሎት ላይ ሳሉ በደረሰ መገፋፋትና መጨናነቅ አደጋ ከሞቱት 769 ሰዎች መካከል ኢትዮጵያውያኑ 31 መሆናቸው ተገልጧል። ጉዳዩም በሳኡዲ አረቢያ ከሚገኘው የኢትዮጵያ ኤምባሲ ጋር በመተባበር እያጣራ የሚገኘው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ነው።

ናይጄሪያ ድንበር አቅራቢያ በምትገኘውና ዲፋ በተሰኘችው የኒጀር ከተማ አጥፍቶ ጠፊዎች ትናንት ማታ የደረሱት የቦምብ ጥቃት በትንሹ ስድስት ሰዎች አቆሰለ፣ ሌሎች 11ም አቁስሎ ይቅርታ፣ ስድስት ሰዎች ገደለ፣ 11 አቆሰለ። አንጋፋው ኢትዮጵያዊ ጋዜጠኛና ደራሲ ሙሉጌታ ሉሌ ትናንት ባለፈው እሁድ፣ ቅዳሜ፣ ትላንት እሁድ ማለት ነው፣ መስከረም 23 2008 በተወለዱ በ74 ዓመታቸው ከዚህ ዓለም በሞት ተለይተዋል። አርስ ዜናው ነው።

ክቡራትና ክቡራን አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበድና አዲሱ አበበ ነን። የሁለተኛውን አጋማሽ በርዕሰ ወሬዎቹ ጀምረናል። አሁን በሰለሞን ክፍል እየተዘጋጀ ወደሚቀርበው ቀዳሚው ሳምንታዊ የቅንብር ስፖርት

እንደምናምሽታችሁ ልኛል። የተከበራችሁ አድማጮቼ በካርዲፍ ግማሽ ማራቶን በወንዶቹ ዩጋንዳ፣ በሴቶቹ ኬንያ አሸንፈዋል። በታላቁ የስኮትላንድ ሩጫም ድል የተጎናጸፉት የሁለቱ ሀገሮች አትሌቶች ናቸው። በአትሌቲክስ እነዚህንና የእግር ኳስ ስፖርት ዜናዎች ያሉን፣ አብራችሁን አምሹ። የትላንቱን የካርዲፍ ግማሽ ማራቶን ላስቀድም። ካርዲፍ

በመጪው ዓመት 2016 መጋቢት ላይ የዓለምን የግማሽ ማራቶን ውድድር ያስተናግዳል። ትናንት የወንዶቹን በአንድ ሰዓት ሁለት ደቂቃ ከ07 ሴኮንድ በሆነ የራሱን ፈጣን ጊዜ ባስመዘገበበት ውድድር በአንደኝነት ያጠናቀቀው የዩጋንዳው ቤን ሲዋ ነው። ወጣቱ ያለ አንዳች ጥርጥር ከአምስት ወራት በኋላ በስኮትላንዷ ከተማ በሚደረገው የዓለሙ የግማሽ ማራቶን ሩጫ ውድድር ቀዳሚ ስፍራ አስገኝቶለታል። ሲዋ

የአራት ነጥብ 22 ማይል ርቀት ከፈጠረ በኋላ አንዴም በተቀናቃኞቹ ሳይመራ በአንደኝነት ገብቷል። ውጤቱም ጥሩ ነው። ኬንያዊው ሎታራኩዌ ሌንጉሪሲ እንደ አውሮፓውያን ዘመን አቆጣጠር በ2013 ካስመዘገበው የኮርሱ ሬኮርድ የራቀው በ16 ሴኮንዶች ብቻ ነው። አየሩ ተስማሚ፣ ኮርሱ አመቺ እንዲሁም በየመንገዱ ግራና ቀኝ ሞቅ አድርገው ያበረታቱ የነበሩ የከተማዋ ሰዎች ብዛት የሚመሰገን ነበር ብሏል ሲዋ

ሲዋን ተከትሎ በሁለተኝነት ለመግባት ከባድ ፉክክር ያሳዩት ጌዲዮን ኪሞሶፕ ከኬንያና አሰፋ በቀለ ከኢትዮጵያ ነበሩ። ኬንያዊው የኢትዮጵያዊውን አትሌት በአንዲት ሴኮንድ ቀድሞ ጨርሷል። አንድ ሰዓት 3 ደቂቃ 9 ሴኮንድ ነው ጊዜው። በሴቶቹ ኬንያዊቷ ሊና ጀሮቲች በአንድ ሰዓት ከ11 ደቂቃ 29 ሴኮንድ ቀድማ የገባችው ሌላዋን የሀገሯን አትሌት ዲማሪስ ኪሙንቶ

አርቤንን አስከትላ ነው። ወደ ቅዳሜው የግላስጎ ታላቁ ሩጫ ስናልፍ ደግሞ በወንዶቹ የዩጋንዳው ሞስስ ኪፕሲሮ በሴቶቹ ኬንያዊቷ ኤድና ኪፕላጋት መሆናቸው እናገኛለን በፖዲየሙ ከፍተኛ ስፍራ ላይ የቆሙት ግላስጎ ባለፈው ዓመት የኮመንዌልዝን ውድድሮች ባስተናገደበት ወቅት በ10 ሺህ ወርቅ ተሸላሚው ሞስስ ኪፕሲሮ በአንደኝነት የገባው በድንቅ አጨራረስ ነው።

በዓለም ሀገር አቋራጭ ሁለቴ ሻምፒዮኑ ኪፕሲሮ ትላንት የራሱን ፈጣን ጊዜ በማስመዝገብ በ1 ሰዓት 2 ደቂቃ ከ18 ሴኮንድ አጠናቋል። በሴቶቹ በ1 08 21 በአንደኝነት ያጠናቀቀችው ደግሞ የኬንያዊቱ አትሌት ኪፕላጋት፣ ሁለቴ የዓለም ማራቶን ውድድሮችም አሸናፊ መሆኗ አይዘነጋም። በቀጣዩ የሪዮ ኦሊምፒክም የወርቁን ሜዳሊያ ታልማለች። አትሌቲክሱን በዚሁ ላብቃ።

ለእግር ኳስና ሌሎች ስፖርት ነክ ዜናዎች ወደ አዲስ አበባ እንሄዳለን። ገዛ ጽዮን መስቀል መስመር ላይ ነው። አመሰግናለሁ ሰለሞን። በኢደር የተሸጋገረው የሁለት ሺ ሰባት ዓ.ም የኢትዮጵያ አሸናፊዎች አሸናፊ ዋንጫ ትናንት በቅዱስ ጊዮርጊስና መከላከያ ቡድኖች መካከል ተካሂዷል። በውጤቱም ቅዱስ ጊዮርጊስ በመለያ ምት አምስት ለአራት በማሸነፍ የጠቅላይ ዋንጫ ባለቤት ሆኗል። ቅዱስ ጊዮርጊስ ጨዋታው በተጀመረ ሀያ አምስተኛው ደቂቃ ፍጹም ቅጣት አግኝቶ

አዳነ የመጣውን የመከላከያው በረኛ ይድነቃቸው አክሽፎበታል። ለረፍት የወጡትም መሐመድ ናስር ከፍጹም ቅጣት ውጪ የተገኘ ቅጣት ምት አሾልኮ ከመረብ በአገናኛት ኳስ በመከላከያ አንድ ለባዶ መሪነት ነበር። አዳነ ግርማ በሁለተኛው የጨዋታ ጊዜ ብቻውን አግኝቶ ከጎል አናት ያወጣት ሌላው የተሻለ የጎል አጋጣሚ ሲሆን፣ ሆኖም ጨዋታው ሊጠናቀቅ ሶስት ደቂቃ ሲቀር ይኸው ተጫዋች አግብቶ ወደ መለያ ምት እንዲገቡ አድርጓቸዋል።

የስልሳ አራት አመቱ አቶ ስሜ ወርቁ በወጣትነታቸው አስራ አራት አመት ለቀድሞው ክብር ዘበኛ እግር ኳስ ቡድን ለመኩሪያ ቡድን ተጫውተዋል። አቶ ስሜ የትናንቱን የጊዮርጊስና መከላከያ ጨዋታ ሲከታተሉ አስተያየታቸውን ጠይቄ ያለሁ። ሁለቱን ጨዋታ በምመለከትበት ሰዓት፣ በመጀመሪያ የምድር ጦር ቡድን በጣም ቆንጆ ቆንጆ ቆንጆ ተጫውቶ ነበረ።

ማለቂያ አካባቢ ላይ አንዳንድ ጠቅ እንስሶቶች በማድረግ አዳኒ አገባ። በዛ አቻ ሆነው የሪጎሬ ደርሰው ሁለት ሁለት ሰተው በመጨረሻ ላይ የቅዱስ ጎርጊስ ተጫዋቾች አሸናፊ ለመሆን በቅተዋል። አንደኛ ክፍያም እንደዚህ አልነበረም። የማሊያ የማሊያ ፍቅር ነበረ ወይ የክለቦቹ ፍቅር ነው እንጂ በገንዘብ እንደዚህ አልነበረንም።

ሆኖም በዛ ሰዓት የሚጫወቱት ጨዋታ ቅዱስ ጊዮርጊስና መቻል ከተባለ ወይም ሞክሪያና ቅዱስ ጊዮርጊስ ወይም መቻል ከተባለ ከፍተኛ ውድድር የክፍል ጥናት የነበረበትና ኃይለኛ ጨዋታ ነበረ። በተለይ ቅዱስ ጊዮርጊስና መቻል በሚገናኙበት ሰት ዘጠናውንም ደቂቃ ምን ጊዜ እንዳለቀ እንኳን አያውቀውም ነበረ ሕዝቡ ተመልካቹ።

ሆኖም በአለቀ ሲባል አንዱ አግብቶ ያሸንፋል ወይ አቻ ይወጣሉ እና ከፍተኛ ውድድር ነበረ። በዝሮ ጊዜ ሁለቱ ቡድኖች በኢትዮጵያ እግር ኳስ ታሪክ በአመሰራረት ቀዳሚ ናቸው። በክለቦች አመሰራረት ቀዳሚ የሆነው ቅዱስ ጊዮርጊስ ዘንድሮ ሰማንያኛ አመቱን ያከብራል። መከላከያ ደግሞ ከተመሰረተ ሰባኛ አመቱን ይዟል። በዚሁ ወደ አውሮፓ የውስጥ ውድድሮች ይሸጋገራሉ። ያሳለፍነው ሳምንት መጨረሻ የአውሮፓ ከተሞች

ታላላቅና አጓጊ ፉክክሮቻቸውን አስተናግደዋል። በስምንተኛው ሳምንት የእንግሊዝ ባርክሌይ ፕሪምየር ሊግ እጅግ ተጠብቆ የነበረው የአርሴናልና የማንቸስተር ዩናይትድ ፍልሚያ ሲሆን ባለሜዳው አርሴናል ጨዋታው በተጀመረ ሀያ ደቂቃ ውስጥ አከታትሎ ባስቆጠራቸው ሶስት ጎሎች ማንቸስተር ዩናይትድን አምበርክኮ አሸንፈዋል። አሌክሲስ ሳንቼስ ሁለት፣ ኦዚል ደግሞ አንድ ለአርሴናል ቆጥረዋል። አሰልጣኝ አልሰን ቬንገር

ከጨዋታው በኋላ በሰጡት አስተያየት ጨዋታው ድንቅ ነበር። ለአርሴናል ተጫዋቾችም የተሰጣቸው አነስተኛ ግምት በተነሳሽነታቸው ማንነታቸው ለማሳየት አብቅቷቸዋል ብለዋል። በሌላው ጨዋታ ማንቸስተር ሲቲ በሜዳው ኒውካስትል ዩናይትድን አስተናግዶ በግማሽ ደርዘን ጎል አጥምቆ ስድስት ለአንድ ነው የሸ- የሸኘው በዚህ ጨዋታ ላይ ከታየው አስገራሚው ጉዳይ በማንቸስተር ሲቲ ከተመዘገቡ ስድስት ጎሎች አምስቱን ያስቆጠረው

አርጀንቲናዊ ፕሮፌሽናል ሰርጂዮ አጎሬው ነው። የጎል ማግባት ፍላጎቱ አፒታይቱ ክፍት ብሎለት ያመሸው አጎሬው ያገኛቸውን ኳሶች አንድም ሳያበላሽ አምስት በማስቆጠር መነጋገሪያ ለመሆን በቅቷል። ደግመዋለሁ። የአምናው ሻምፒዮን በቼልሲ ቤት የገባው የሽንፈት አባዜ በዚህኛውም ሳምንት አልተላቀቀውም። ሳውዝሃምፕተን ቼልሲን

በደጋፊው ፊት እና በሜዳው ድረስ መጥቶ ሶስት ለአንድ አዋርዷሽ ረቶታል። የቼልሲ አለቃ ጆዜ ሞሪኖ እንዳለፈው ሁሉ ሽንፈቱን በተጫዋቾቻቸው ድክመት እንደሆነ ተናግረዋል። ቼልሲ በመሸነፉ ሞሪኖ ይባረራል ብላችሁ ያለማችሁ ወይም ያሰባችሁ ካላችሁ ከቼልሲ አለቅም፣ ለቼልሲ ከኔ ወዲያ ያለ አሰልጣኝ የለም ብለው በልበ ሙሉነት መናገራቸውን ብዙዎቹን አስገርመዋል።

ሌሎች ጨዋታዎችም ተካሂደዋል። ማንቸስተር ሲቲ እንደገና የደረጃ ሰንጠረዝነት ተረክቧል። በአስራ ስምንት ነጥብ አናቱን ተቆናጧል። አርሴናል ና ማንቸስተር ዩናይትድ በእኩል አስራ ስድስት ሁለተኛ ና ሶስተኛ ናቸው። በመጨረሻም ዜና ረፍት በኢትዮጵያ የአትሌቲክስ ና የአትሌቶች አባት በመባል የሚታወቁት የቀስተ ዳመና ስፖንጅ ፋብሪካ ባለቤት አቶ አቤሴን ሂደጎ የቀብር ስነ ስርዓት ከትላንት በስቲያ አዲስ አበባ ውስጥ በጴጥሮስ

የጳውሎስ ቤተ ክርስቲያን ተፈጽሟል በኦሎምፒክ ና በተለያዩ ዓለም አቀፍ የአትሌቲክስ ውድድሮች አመርቂ ውጤት ላስመዘገቡ መታሰቢያ በማሰራት እና ያልተቆጠበ ድጋፍን በማድረግ የሚታወቁት አቶ አቤሴሎም ባለፈው አንድ አመት በሀገር ውስጥ ና በውጭ ሀገር በህክምና ሲረዱ ቆይተዋል በሰባ ሁለት አመታቸው ያረፉት አቶ አቤሴሎም የሶስት ልጆች አባት ናቸው ቪኦኤ ስፖርት ለአቶ አቤሴሎም ቤተሰቦች ና ወዳጆች መጽናናትን ተመኝቷል በእኔ በኩል ያለው ይኸው ነው ሰለሞን ወደ አንተ ተመልሻለሁ

አመሰግናለሁ ገዛኸኝ። በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። ሰለሞንንም ገዛኝንም እናመሰግናለን። አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ የሚተላለፈውን ስርጭት ነው።

ተከታዩ ሳምንታዊ ቅንብር አፍሪካነክ ርዕሶች፣ አዘጋጅና አቅራቢ አዳነች ፍሳይ። ዩናይትድ ስቴትስ ውስጥ 41 ሚሊዮን የሚሆኑ ፈላሾች አሉ። የኢሚግራንቶች ወይም የመጤዎች ሀገር ለምትባለው አሜሪካን ቢሆን ብዙ ቁጥር ነው። 37 ሚሊዮን እዚህ ዩናይትድ ስቴትስ በመወለዳቸው ዜጎች የሆኑ የፈላሾች ልጆች አሉ።

እነዚህ የመጀመሪያና የሁለተኛው ትውልድ ፈላሾች ከአጠቃላይ የዩናይትድ ስቴትስ ሕዝብ 27 ከመቶ ይሆናሉ። በ11.6 ሚሊዮን የሚገመቱ ወደ ዩናይትድ ስቴትስ ሕጋዊ ባልሆነ መንገድ የገቡ መሆናቸው ዘገባው ይገልጻል። ከነዚህም አብዛኞቹ ከሜክሲኮ የመጡ መሆናቸው ይገመታል። በየአመቱ ወደ አንድ ሚሊዮን የሚጠጉ ሰዎች ሕጋዊ ነዋሪ በመሆን ግሪን ካርድ የተባለውን ቋሚ የመኖሪያ ፈቃድ ያገኛሉ።

የዩናይትድ ስቴትስ የአገር ደህንነት ሚኒስቴርና ሌሎች በርካታ ተቋማት ያስተባበሩት አዲስ ጥናት በሀገሪቱ ስላሉ የመጤዎች ትውልዶች ሁኔታ ይዘረዝራል። በሃርቨርድ ዩኒቨርሲቲ የሶሲዮሎጂ ማለት ስለ ህብረተሰባዊ ግንኙነትና ተቋማት ጥናት ፕሮፌሰር ሜሪ ዎልተርስ ዘገባውን ያወጣው ኮሚቴ ሊቀመንበር ናቸው። እንደ አውሮፓ አቆጣጠር ከ1990ዎቹ ዓመታት አንስቶ

ብሔራዊ የሳይንስ አካዳሚ ስለ ፍልሰት ጉዳይ ጥናት እንዳላቀረበ ገልጸዋል። ይህም ማለት ካለፉት ሀያ ዓመታት ወዲህ ቁጥራቸው እየጨመረ በመሄድ ላይ ያለው ፈላሾች ከዩናይትድ ስቴትስ ህብረተሰብ ጋር እንዴት እየተዋሃዱ መሆኑን አልተመዘገበም ማለት እንደሆነ ፕሮፌሰሯ ገልጸዋል። ዩናይትድ ስቴትስ ፈላሾችን የመቀበልና እነሱን ከአሜሪካ የኑሮ ዜ ጋር የማዋሃድ የረጅም ጊዜ ታሪክ እንዳለ ገልጸዋል።

ከሞላ ገደል ሁሌም ቢሆን መጤዎቹ ከአሜሪካ ህብረተሰብ ጋር በሚዋህዱበት ወቅት እዚህ እየሰሩ እና እየተማሩ እንዲሁም ቤተሰብ መስርተው እዚህ እንደተወለዱ ያህል ነው የሚሆኑት። በፈላሽነት ኑሮ ሂደት በትምህርት፣ በስራ

በገቢና በድህነት እንዲሁም በሌሎችም አንጻሮች ስናየው መጤዎቹ ከጊዜ ብዛት በተሻለ ሁኔታ ይገኛሉ። ልጆቻቸው ደግሞ ከነሱ በተሻለ ሁኔታ ይገኛሉ። የትምህርት ደረጃቸው እዚህ ከተወለዱት አሜሪካውያን ጋር እንደሚመጣጠን፣ ገቢያቸውም እየጨመረ እንደሚሄድ የሚቀጠሩት የስራ አይነትም የብዝሃነት ይዘት እንደሚኖረው እንዳውም መጤዎች እዚህ ሀገር ሲገቡ

አንዳንድ ጥቅም እንደሚያገኙ ወልተርስ ያብራራሉ። የተሻለ የጤንነት ሁኔታ ይኖራቸዋል። ከእናትና አባታቸው ጋር የመኖር እድላቸው ሰፋ ያለ ነው። በመጤዎች መካከል የባልና ሚስት መፋታት ብዛት ያነሰ ነው። ሳያገቡ የሚወለዱት መጤዎችም ቁጥር ብዙ አይደለም።

ከውጭ ሀገሮች የገቡት ሰዎች እዚህ ከተወለዱት አሜሪካውያን ያነሰ ወንጀል ነው የሚፈጽሙት። ከመጤዎቹ ወንጀል የሚፈጽሙት ሰዎች ብዙ አይደሉም የሚለው አባባል አንዳንድ አሜሪካውያን ፖለቲከኞች ከሚሉት ጋር ይጻረራል።

ከውጭ አገሮች የሚመጡት ሰዎች እዚህ ከተወለዱት የበዛ ወንጀል ይፈጽማሉ የሚለው አባባል በአሜሪካ ማህበረሰብ ዘንድ የቆየና የተሳሳተ አመለካከት ነው። በመሰረቱ እውነት ሆኖ አያውቅም። ለምሳሌ ከ18 እስከ 39 እድሜ ክልል ውስጥ ያሉትን ወጣቶች ብንመለከት

ወንጀል ፈጽመው የሚታሰሩት መጤዎች እዚህ ከተወለዱት ወጣቶች አንድ አራተኛ ብቻ ናቸው። አዲሱ ጥናት እንደሚያመለክተው እንዳውም ከውጭ ሀገራት የመጡ ሰዎችን ህጋዊ ያልሆኑትንም ጭምር በብዛት የሚቀበሉት የዩናይትድ ስቴትስ ከተሞች የሚፈጸሙት ወንጀሎች መጠን ሲቀንስ ይስተዋላል። በጤና በኩል ደግሞ ፈላሾች አሜሪካ ሲገቡ ብዙውን ጊዜ እዚህ ከተወለዱት የተሻለ

ጤና እንዳላቸው አዲስ ዘገባ ገልጿል። ብዙውን ጊዜ ሲጃራ አያጨሱም፣ የሰውነታቸው ክብደትም ከልክ በላይ አይሆንም። ይሁንና ይላሉ ፕሮፌሰሯ፣ ሁኔታዎች እየተቀየሩ ይሄዳሉ። ከጊዜ ብዛት የአመጋገብ ዘዴያቸው እንደ ሌሎቹ አሜሪካውያን ይሆናል። ስለሆነም

በተለይም ሁለተኛና ሶስተኛ የመጤዎቹ ትውልድ የጤና ሁኔታ የተቃወሰ ይሆናል። የመጤዎቹ ትውልድ ከትውልድ እየወረደ ሲሄድ ደግሞ ወንጀል የመፈጸሙና የቤተሰብ መፋታት መጠን እዚህ ከተወለዱት ጋር እየተቀራረበ እንደሚሄድ ጥናቱ አስገንዝበዋል። በማናቸው መለኪያ ፈላሾቹ እዚህ ከተወለዱት አሜሪካውያን ጋር አንድ እየሆኑ ነው። ፈላሾች በብዛት ወደ ዩናይትድ ስቴትስ እየገቡ በመሆናቸው

በሀገሪቱ ከሚፈጸሙት እያንዳንዳቸው ሰባት ጋብቻዎች አንዱ የዘር መስመሮችን የዘለለ ነው። ይሁንና ቢያንስ አንድ መሰናክል መኖሩ አልቀረም። የዩናይትድ ስቴትስ የመዛግብት አያያዝ ከውጭ ሀገራት የሚፈልሱት ሰዎች ብዝሃነትን በመመዝገብ ረገድ ከጊዜው ጋር እንዳልሄደ አዲሱ ዘገባ ያወሳል። የሕዝብ ቆጠራ በሚደረግበት ወቅት ቤተሰቦቻቸው በውጭ ሀገራት የተወለዱ ናቸው ብሎ መጠየቅ እንደሚያስፈልግ

ምክረ ሐሳብ አቅርቧል ዘገባው። ይህ ሲታወቅ ለረጅም ጊዜ መዋሃድ ሂደት የተሻለ ሁኔታ ሊፈጠር እንደሚችል ይጠቁማል። መንግሥት የትምህርቱንና የገቢውን ደረጃ ለማወቅ እንዲችል በአስተዳደር ያሉትና ዳታዎች በሰፊው ማጋራት እንደሚጠይቅም አዲሱ ዘገባ ገልጿል። አዲሱ ጥናት 11.6 ሚሊዮን በሚሆኑ ህጋዊ ፈቃድ የሌላቸው ፈላሾች ላይ አቋም አልወሰደም። ነገሩ የፖለቲካ ጉዳይ ነው ይላሉ ፕሮፌሰር ዋልተርስ።

ይሁንና ቤተሰቦች ለብዙ ዓመታት ህጋዊ ፈቃድ ሳያገኙ ሲቀሩ በልጆቻቸው ላይ የሥነ ልቦናዊና በትምህርት ረገድ ተጽዕኖ ማሳደሩ እንደማይቀር አዲሱን ዘገባ ያወጡት ፕሮፌሰር ዎልተርስ ጠቁመዋል። አድማጮች፣ በዩናይትድ ስቴትስ ስላለው የፍልሰት ጉዳይ የተቀናበረው ዝግጅት እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።

ክቡራትና ክቡራን አድማጮች አሁን ከመጨረሻው የምሽቱ ቅንብር ላይ ደርሰናል። ዝግጅቱ ጤና አዘጋጅና አቅራቢው ሰለሞን አባተ ነው።

ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ የኖቤል ሽልማት ኮሚቴ በጤናና በህክምና ላይ የሚመራመሩ ሶስት ሳይንቲስቶችን ዛሬ ለሽልማት አቅርበዋል ተመራማሪዎቹ አየርላንዳዊ ጃፓናዊና ቻይናዊ ናቸው

አይርላንዳዊው ዊሊያም ካምቤልና ጃፓናዊው ሳቶሺ ኦሙራ ሽልማታቸውን በጋራ ያገኙት ለወስፋትና መሰል ጥገኛ ተውሳኮች ላገኙት ድንቅ የተባለ ሕክምና ነው። የቻይናው ቱ ዩዩ ደግሞ በወባ የሚያዙ ሰዎችን የሞት መጠን በከፍተኛ ቁጥር መቀነስ ያስቻለ መድኃኒት በመስራታቸው ነው። የዘንድሮው የሕክምና ዘርፍ የተሰጠው የኖቤል ሽልማት ተቋዳሽ የሆኑት የሦስቱ ጠቢባን አዳዲስ

ሁለት አዳዲስ የምርምር ግኝቶች የሰው ልጅ እጅግ ኃይለኛ የተባሉ ዘዴዎችን እንዲጎናጸፍና በመቶ ሚሊዮኖች የሚቆጠሩ ሰዎችን በዓለም ዙሪያ አቅም ሰራቂ የተባሉትን የጤና ችግሮች እየተጋፈጠ ማሸነፍ እንዲችል አድርገውታል ብሏል። ይህ የኖቤል ሽልማት ኮሚቴው ያወጣው መግለጫ። ውጤታቸውም የሰውን ጤና ለመጠበቅ

እና ስቃዩንም ለመቀነስ ያለው አስተዋጽኦ እንዲህ ቀላል አይደለም፣ በቀላል የሚለካ አይደለም ብሏል መግለጫው። ካምቤል የኒው ጀርሲውና ማዲሰን የሚገኘው ድሩ ዩኒቨርሲቲ በመድኃኒቶች ቅመማና በኬሚስትሪ ሁለት ዶክትሬት ዲግሪዎች ያሏቸው፣ ኦሙራ የጃፓኑ ኪታ ሳቶ ዩኒቨርሲቲ እንዲሁም

ቱ የቻይናው የሀገረሰብ መድኃኒቶች አካዳሚ ባልደረቦችና ፕሮፌሰሮች ናቸው።

በሌላ ዜና በመጪዎቹ 15 ዓመታት ውስጥ እስከ 2023 ዓ.ም ማለት ነው በኢትዮጵያ አቆጣጠር የኤድስን ወረርሽኝ ያጠፋል ያለውን አዲስ መመሪያ እያወጣ መሆኑን የዓለም የጤና ድርጅት ደብሊው ኤች ኦ አስታውቋል ድርጅቱ በያዘው አዲስ መመሪያ መሰረት ኤችአይቪ በደማቸው ውስጥ የሚገኝ ሰዎች ጸረ ኤችአይቪውን ህክምና መጀመሪያ ያለባቸው ወደ አዲስ ሁኔታ እስኪገቡ ጠብቀው ሳይሆን

ቫይረሱ መኖሩ በምርመራ እንደታወቀ እንዲሆንም ያዛል። ብዙ ሰዎች ህክምናውን ማልደው በመጀመራቸው ኤድስን በ 2030 ዓ ም ማጥፋት እንድንችል እድል ይሰጠናል ብሏል ደብልዩ ኤች ኦ።

አፍሪካ ውስጥ ባህላዊ ወይም የሀገረሰብ የሚባለው ሕክምና በሰው ላይ የሚያደርሰውን ጉዳት ለመቆጣጠር የሚያስችሉ ሕጎች እንዲወጡ የዓለም የጤና ድርጅት ደብሊው ኤችኦ አሳስበዋል። ደብሊው ኤችኦ ይህንን መልእክቱን ያስተላለፈው አስራ ሶስተኛው የአፍሪካ የሀገረሰብ መድኃኒቶች ቀን ሲከበር ነው። ሪፖርተራችን ሞኪ ኤድዊን ኬንዜካ ከካሜሩን ዋና ከተማ ያውንዴ ይገኛል። በያውንዴ ምባንኮሞ መንደር ከአፍሪካ ግዙፍ የሀገረሰብ ሕክምና ማዕከላት አንዱ ይገኛል።

በዚህ የምባንኮሞ ማዕከል ውስጥ 15 የባህል መድኃኒተኞች በየቀኑ ከ30 እስከ 50 የሚሆኑ ህሙማንን ያያሉ። ባልደረባ ሞኪ ታዲያ ከህሙማኑ አንዱን ኸርማን ሃዲርን ጠጋ ብሎ አነጋገረ። የአገረሰብ ሕክምና ውስቦኛል ጥቂት መድኃኒቶችን ሞክሬ ረድቶኛል።

መድኃኒቶቹን የምወስደው ለአባለዘር በሽታ ነው። አፍሪካ ውስጥ በእንዲህ አይነት ሁኔታ የጤና ችግሮቹን የሚያስታምመው ሰው ብዛት ሰማንያ ከመቶው እንደሆነ የቅኝት ግምታዊ አሃዞች ይናገራሉ። ለነገሩ አፍሪካ ውስጥ ሆስፒታሎችና እንዲያውም አነስ ያሉትን ቢሆኑ የጤና ተቋማት የሚገኙት አንዱም እጅግ ተራርቀው ነው። ቢገኙም እጅግ በጣም ውድ ናቸው፣ ወይም የሚበቃ ባለሙያ የላቸውም። በመሆኑም መቼም ዝም ብለው አይሞቱም። በቅርብ ያለውን አማራጭ መጠቀም የሚከፋ ውሳኔ አይደለም።

የሀገረሰብ ሕክምና ወይም መድኃኒት በጥቅሉና በጭፍን መጥፎ ነው እንዲቻድርጋችሁ እንዳትሞክሩት ባይባልም አስቡት፣ በክፉ ወይም ባላዋቂ እጅ ላይ የወደቀ መድኃኒትና ሕክምና። ስንት ሰው ነው እንዲህ አይነቱን መንገድ እየተከተለ የሚያልቀው? ቤትና መንደር ቁጠረው። ይህ የሀገረሰብ ሕክምና ዛሬ በብዙ አላዋቂዎች ተጨናንቋል ይላሉ የማኅፀን ሐኪሙ ዶክተር ኒክ ንጓንያም።

አግባብነት ስላለው ምርመራ ነው እየተነጋገርን ያለ ነው። ሳይንሳዊ በሆነ መንገድ ችግሩን አውቆ ማከም ማለቴ ነው። እነዚህን አሰራሮች የሚከተሉ ከሆነና ለዚህ ማረጋገጫ ካሳዩን እኛ ችግር የለብንም። ይሁን እንጂ ጥሩ ያልሆነ ነገር ሲደረግ እናያለን። አንድ ነገር ይሠራል፣ ያድናል ከተባለ ሲሠራ ማየት

ከዚያም ችግር እንደማስከትል ማረጋገጥ እንፈልጋለን። ዶክተር ዴዋ ደግሞ የአገረሰብ ሕክምናና ህክምናና መድኃኒት ወገን የሆኑ አበረታቹና ተሟጋቹ ናቸው። ካሜሩን ውስጥ ያለባቸው ችግር መቆጣጠሪያ ሕግ አለመኖሩ ነው ይላሉ። የአገረሰቡን መድኃኒት የሚቆጣጠር ሕግ ያስፈልገናል። ሕግ በሌለበት ጥፋተኛን መያዝ ማግኘት አይቻልም። ሕግ በሌለበት አንድን ሰው

አንተ ይህንን ማድረግ እዚህ ላይ መሰማራት አትችልም ማለት አይቻልም። ለዚህ ነው ይህ ሁሉ ምስቅልቅል ያለው። እናም እንደ ራሴዎቻችን ሙያችንን የሚመራ ሕግ እስኪያወጡልን እንዲሁ መነዛነዛችንን እንቀጥላለን። የዓለም የጤና ድርጅት የአፍሪካ መርሃ ግብር ዳይሬክተር ዶክተር ማትሺዲሶ ሞዬቲ ሰሞኑን ባወጡት ደብዳቤ ሀገሮች የሀገረሰብ ጤና ባለሙያዎችን የሚቆጣጠሩ ተቋሞቻቸውን እንዲያጠናክሩ አሳስበዋል።

የሀገረ ሰብ መድኃኒቶችን ደህንነት ፍቱንነትና አስተማማኝነት ለማረጋገጥ እንዲቻልም ተመራማሪዎች ከሀገረ ሰብ ሕክምና ባለሙያዎች ጋር አብረው እንዲሰሩም ሞየት ይጠይቀዋል። በሀገረ ሰብ ሕክምናና መድኃኒቶች ቅመማ ኢትዮጵያ እጅግ የሰፋና የተካበተ ሀብት ያላት ሀገር ነች፣ በሰውም በተፈጥሯም። የአገረ ሰብ መድኃኒት አዋቆች ማኅበር ብዙ ዕድሜና ብዙም አባላት ያሉትም ተቋም ነው።

የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በዘርፉ ምርምሮችን ያካሂዳል። የደብረ ብርሃን ዩኒቨርሲቲ በአንኮበር የምርምር ማዕከሉ ከእጽዋት አዳዲስ መድኃኒቶችን እየሰራ መሆኑን ይናገራል። ለመሆኑ የሀገረ ሰብ ሕክምና መከታተያና መቆጣጠሪያ ስርዓትና ሕግጋት ኢትዮጵያ አሏት? ኢትዮጵያውያን ዛሬ ስለ መድኃኒት አዋቂ ምን ይላሉ? ሰፋ ባለ ዝግጅት ወጣ ገባውን ፈትሼ መልሱን ይዤለው መለሳለሁ።

ከሰሃራ በስተደቡብ ላለው አፍሪካ የዘመናትና የዘመናት ጠላቱ ተላላፊ በሽታዎችና ወቅት ጠባቂ ወረርሽኞች እንደሆኑ ሲነገር ታምኖበትም ቆይቷል። በዘንድሮ ሁኔታ ኤች አይቪ፣ ወባ፣ ቲቢ፣ ኢቦላ እየተባሉ ሊጠሩ ይችላሉ። አሁን አሁን ግን ጀሲካ በርማን እንደዘገበችው የስኳር ችግር በዓለም እጅግ የደህዩና የነጡ በሚባሉ ሀገሮች ውስጥ ሁሉ ሳይቀር እየተባባሰ መሆኑን ባለሙያዎች እየተናገሩ ነው።

ዛሬ አፍሪካ ውስጥ 21 ሚሊዮን ሰው የስኳር የጤና ችግር አለበት። በሚቀጥሉት 20 ዓመታት ውስጥ ይህ ቁጥር ወደ 35 ሚሊዮን ያሻቅባል። ይህንን መረጃ ላንሴት የጤና መጽሔት ላይ ያገኛሉ።

በመካከለኛ ዕድሜያቸው ላይ ከሚገኙ አፍሪካውያን የስኳር ህመምተኞች ስድሳ ሁለት ከመቶ የሚሆኑት ችግራቸውን በምርመራ አያውቁም። በዚያ ላይ ዕድሜያቸው ከስድሳ ዓመት በታች ከሆኑ በስኳር ምክንያት ከሚሞቱት ሰዎች ከሦስት አራተኛው በላይ የሚሆኑትም እነዚሁ ችግራቸውን የማያውቁቱ ናቸው።

የችግሩ ምክንያት አፍሪካ ውስጥ እየታየ ያለውን ማኅበራዊና የአኗኗር ሁኔታ ለውጥ ያህል የምጣኔ ሀብት አይደለም ይላሉ የሃርቫርድ ዩኒቨርሲቲው የዓለም ጤና ኤክስፐርት እና ከላንሴት መጽሔቱ ጽሑፍ አዘጋጆች አንዱ የሆኑት ሪፋት አቱን ስች አስ ሎው ኤክሰሳይዝ ቼንጅንግ ጆብስ

የእንቅስቃሴ አለመኖር ፣ ስራዎችን መቀያየር የአካል ብቃት እንቅስቃሴ ለማድረግ የሚያስችሉ ሁኔታዎች ሳይመቻቹ፣ አረንጓዴ አካባቢዎች በጠፉበት ሁኔታ ከገጠር ወደ ከተማ የሚደረግ ፍልሰት ተረባርበው ነው ይህንን ችግር የሚፈጥሩትና የሚያባብሱት። ብዙዎቹ አፍሪካውያን የአካል እንቅስቃሴ ማድረግ እየተዉ ነው። ለምን? የግብርናውን ሥራ እየተዉ ነዋ ብለዋላቱን በዚያ ላይ የአፍሪካ

የጤና አገልግሎት መሠረተ ልማትና ቴክኖሎጂውም ይበልጥ የተሳለጠውና ሲጀመርም ይበልጥ ያተኮረው በተለመዱት የተላላፊ በሽታዎች ችግሮች ላይ በመሆኑ እንዲህ አይነቱ ተላላፊ ያልሆነ ችግር ድንገት ሲስፋፋ ሀገሮቹ መያዣው ያጥራቸዋል። የነርሱ ችግር ሆኖ አልኖረማ። ለተላላፊ በሽታዎች ከሚመደበው ገንዘብ መቀነስ አለበት አይደለም እያልን ያለ ነው።

መደረግ ያለበት የዛሬ አስርና 30 ዓመት ችግሩ ወደ ከባድ ቀውስነት ተቀይሮብን ከመታነቃችን በፊት አሁኑኑ ስለ ስጋቱ ማወቅና መስራት መጀመር አለብን ለማለት ነው። እናም ይህንን የአፍሪካን የስኳር ችግር ለመጋፈጥ የሚያስችል አንድ የጤና ፖሊሲ ኤክስፐርቶችን፣ የምጣኔ ሀብት ባለሙያዎችን፣ የመንግሥት ተወካዮችን ያቀፈ ዓለም አቀፍ ኮሚሽን በቅርቡ እንደሚፈጠር ተናግረዋል።

አድማጮች ፕሮግራማችንን እያገባደድን ነው። ጥቂት ደቂቃዎች ይቀሩናል። ከእናንተ አስተያየቶች እነዚህን እንሰማለን። ለአሁኑ የተከበራችሁ የቪኦ ድምተኞች፣ እና የዝግጅት ክፍል ሰራተኞች በሀገራችን በኢትዮጵያ እየከበደ የመጣውን ድርቅ በሚመለከት ሰፋ ያለ ውይይት ማድረግ ያለብን ይመስለኛል። በተለይ ሀገር ውስጥ ያሉ የተቃዋሚ ድርጅቶች

ይሄን ድርቅ በሚመለከት ድምጻችሁን ከፍ አድርጋችሁ ማሰማት ያለባችሁ ይመስለኛል። የድርቁን ክብደት በቦታው ላይ ተገኝታችሁ ለዓለም አቀፉ ኅብረተሰብ በትክክል የተሸፈነውን እየገለጣችሁ ለሀገር ውስጥ ሕዝብ ሁሉ የማሳወቅ ኃላፊነት ያለባችሁ ይመስለኛል። በቴሌቪዥን እና በፊልም ባየሁት፣ እርግጥ ከፍተኛ ስሜት ተሰምቶኛል፣ አዘን ተሰምቶኛል።

ስለዚህ ከመንግስት ውጭ ያላችሁ በዚህ ጉዳይ ላይ የምሰሩ ተሰባስባችሁ በድርቅ ለተጎዱት ወገኖቻችን ቢያንስ ቢያንስ ድምጻችሁን እንድታሰሙ በግል ጥሬን አስተላልፋለሁ። የቪኦኤ የዝግጅት ክፍል በዚህ ጉዳይ ላይ ሰፋ ያለ ውይይት ቢያደርግ በእውነቱ ብዙ ኢትዮጵያውያን ይሰለፋሉ። አጠቃላይ አመሰግናለሁ። ዜና ነኝ ከካሊፎርኒያ።

ወዳጆች እንደምን ከረማችሁ? ደህና ናችሁ ወይ? መደውለ ሞጋን ያስፈራሉ ከአሜሪካ እንደምንድን ናችሁ? ደህና ናችሁ ወይ? አስተያየት ለማስጠት የፈለኩት ነገር ነበረ። ድሮ ቻቸው አይገራችሁ ፎቶግራፍ ነበረ የሚሰቀለው ከመንግስቱ ኃይለማርያም ዘመን ጀምሮ የሌኒንና የማርክስ ነበረ። ደግሞ ዘንድሮ ደግሞ ያለው እንደ ሞተው የሞተው ደግሞ እንዳለ አድርገው

በአማት ባሉ ጊዜ በሀበሳ አደባባይ ላይ የመለስ ግራና ቀኝ ፎቶግራፍ መሰቀሉን በጣም እንደ የልጅ ጨዋታን ያደረኩት ና ያለ ጊዜው ሰው እንዴት ይሆናል? መሪዎች ያለፉት የከበሩን ደስታቶቻችን ሳይከበሩ የሞተ ሰው እንዳለ አድርጎ ማኖር ደስ አይልም። እኔ የኢህአዴግ ተቃዋሚ አይደለሁም፣ በጣም የምደግፍ ሰው ነኝ። ግን ይህንና በጣም ቅሬታ ተሰምቶኛለን።

አስተያየቴን በሮብ የተተላለፈው በሰላሳ ዜሮ ዘጠኝ ሁለት ሺ አስራ አምስት ፕሬዝደንት ኦባማ የተናገሩት ነው። በጣም የገረመኝ የኦባማም ንግግር በተባበሩት መንግስታት የተናገሩትን አንድ ነገር ልበላችሁ። በአማርኛ ክፍለ ጊዜ ተተርጉሞ የተነገሩን በንግግራቸው ላይ የሚሉት ቃል በዩክሬን የተነሳ ራሽያ ለመውቀት ብሎ

ዶላዊት አገር ክሎሚያን ግዛት ወራለች፣ እና ራሽያን ቁጭ ብለን መመልከት የለብንን። ባህላችን ነገ በማንኛችን ሊደርስ ይችላል። አድማጮች፣ ስርጭታችንን ማብቃታችን ነው። ሰዓታችን አለቀ። የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። የትግርኛው ፕሮግራም ይቀጥላል።